የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ዛሬ ከሰዓት በኋላ የተሰየመው አቃቤ ሕግ በዶክተር መረራ ላይ ያቀረባቸውን ተጨማሪ የሲዲ ማስረጃዎችን በተመለከተ ግራቀኝ አከራክሮ ብይን ለመስጠት ነበረ። ከተከሳሽ ጠበቆች አንዱ የሆኑት ጠበቃ ወንድሙ ይብሳ ለችሎቱ እንዳስረዱት ችሎቱ ትላንት አቃቤ ሕግ ሲዲዎቹን እንዲሰጠን ጥብቅ ትዕዛዝ ቢሰጥም አቃቤ ሕግ የሰጠን ግን ወደ ችሎት ልንገባ ስንል ነው ብለዋል። ያውም አስር ሲዲ ተብሎ ከዚያ ስምንት ቢባልም በእጃችን የተሰጠን ግን ሰባት ሲዲ ነው ሲሉ ለችሎቱ ተናግረዋል። ጠበቃ ወንድሙ አያይዘውም ሲዲዎቹን ዶክተር መረራ በማረሚያ ቤት ሆነው እንዲመለከቷቸውና ሀሳባቸው እንድንቀበል ለማረሚያ ቤት ትዕዛዝ ይሰጥልን ሲሉ አቤቱታ አቅርበዋል። አቃቢ ህግ በበኩሉ ከሲዲዎቹ አንዱ ኮፒ አልደረግ ብሎኛል፣ ወስደው ኮፒ ማድረግ ይችላሉ ሲል ለችሎቱ ተናግሯል። ችሎቱም የዶክተር መረራ ጠበቆች ሲዲዎቹን አይተው መልሳቸውን አስቀድመው በጽህፈት ቤት በኩል እንዲያቀርቡ ዶክተር መረራ ሲዲዎቹን እንዲመለከቱ ተብሎ የቀረበ አቤቱታ ደግሞ በጽሁፍ እንዲቀርብና ና ለማረሚያ ቤቱ ትእዛዝ እንዲሰጥ አሊያም ደግሞ እፍርድ ቤቱ ድረስ መጥተው በአንድ ቢሮ ውስጥ ሆነው እንዲያዩት እንደሚያመቻች በመግለጽ ተለዋጭ ቀጠሮ ለጥር 24 በመስጠት የዛሬ ውለውን ጨርሰዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝን ጨምሮ የኢህአዴግ አባል ድርጅቶች ሊቃነ መናብርት ዛሬ ለመንግስት የመገናኛ ብዙሀን በሰጡት ጋዜጣዊ መግለጫ ጉዳያቸው በፍርድ ቤት ያለቀና ገና በሂደት ላይ ያለ የፖለቲካ እስረኞች በይቅርታና ክሱ እንዲቋረጥ በማድረግ እንዲሰናበቱ መወሰኑን ገልጸዋል። ማዕከላዊ እየተባለ የሚጠራው የማሰቃያ የምርመራ ተቋምም ተዘግቶ ወደ ሙዚየምነት እንዲቀየር መወሰኑን ገልጿል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም